ጋቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዘር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንጓዛለን ሰላም እንደምናመሻችሁ በዛሬው ጋቢና አስቀድመን ወደ ፍርድ ቤትና እስር ቤት ከዚያ ደግሞ ወደ ፍቅር ቤት እናምራለን አብራችሁን ቆዩ መጀመሪያ ወደ ፍርድ ቤት እናምራ በአምስት የዞን ዘጠኝ ጸሐፊዎች በተመሰረተው ክስ አንድ ከፍተኛ ፍርድ ቤት ውሳኔ ለመስጠት ለመጋቢት አጋማሽ ቀጠሮ ሰጥቷል በሁለተኛ ተከሳሽ በፈቃዱ ኃይሉ ላይ የቀረበውን የይግባኝ ትእዛዝ ውድቅ አድርጓል። ከተከላካይ ጠበቆቹ አንዱ አቶ ሽብሩ በለጠ ያብራራሉ። ፍርድ ቤቱ እንግዲህ ዛሬ የሰጠው ትእዛዝ አቃቤ ሕግ በሌሎቹ በተሰጠው በነፃ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ በበፈቃዱም ላይ የተሰጠውን ትእዛዝ ጭምር ይግባኝ አቅርቦበታል። በትእዛዝ ላይ ይግባኝ የሚባሉ አግባብ አለመሆኑን ገልጾ ነው በመፍቀር ላይ የቀረበውን ይግባኝ የሰረዘው ማለት ነው። አሁን ደግሞ ስለ ፍቅር ጥቂት እንበል። የፍቅር ቀን ከጥቂት ሳምንታት በፊት ሲከበር ካስደመጥናችሁ ታሪኮች መካከል በአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪ የአምስተኛ አመት ተማሪ ትምህርቷን ለመጨረስ የገጠማትን ፈተና የሰሙ አድማጮቻችን ልብ የሚያሞቅ ምላሽ ሰጡ። ጥንካሬዋን አይተን ከትምህርት ጋር በሚያያዝ አንዳንድ ድጋፎችን እንደሚያስፈልጋት ተገልጾ ነበርና ያንን መሰረት በማድረግ የኦንላይን ፈንድሬዚንግ አዘጋጅተን በአንድ ቀን ውስጥ ሀያ አራት ሰዓት ባልሞላ ውስጥ ወደ ሶስት ሺ ሁለት መቶ አካባቢ ዶላር አሰባስበንላታ ይባርካችሁ። ለአድማጮቻችን ምስጋናችን የላቀ ነው። ድርቧ ደበብም ምስጋናዋን ገልጻለች። በዚህ በአጭር ጊዜ ውስጥ በተለይ በተለይ ወሳኝ በሆነ ሰዓት ስለደረሰ እጅግ በጣም ደስተኛ ነኝ። ልባዊ ምስጋና ነው ማቀርበው። መቼስ እግዚአብሔር ይስጥልኝ ከማለት በላይ ምንም የለም። በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ፍቅርን በጥበብ ብለው በቅርቡ አስበዋል። እኛም ስለ ፍቅር ብለን በጋቢና አሳፍረ ናቸዋል። ፍቅር ተገለጠ ገልጦ ወጥቶ ታየ። በክርስቶስ ደሙ አለም በፍቃዱ መከተል ተቻለ። ሁሉም ፍቅሮና አመሰግናለሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። አሁን ዜናውን ዘንድላችሁ የምንቀርበው እኔና ሄኖክ ነን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስደተኞችን መቀበል እንዲቋረጥና የሚበዛው ሕዝባቸው ሙስሊም የሆኑ ሀገሮችን መግባት የሚከለክል አዲስ አስፈጻሚ ትእዛዝ በዛሬው ዕለት ይፈርማሉ ተብሎ እየተጠበቀ ነው። ይህ ዛሬ ይፈርማል የተባለው ትእዛዝ ሚስተር ትራምፕ ባለፈው ጥር ወር አጋማሽ ፈርመውት የነበረው ትእዛዝ ተከልሶ የተዘጋጀ ነው። የሀገሪቱን ብሔራዊ ጸጥታ ለመጠበቅ አስፈላጊ ሆኖ ተገኝቷል ብለው የፈረሙት ያለፈው ትእዛዝ ከሶማሊያ፣ ከየመን፣ ከሱዳን፣ ከኢራቅ፣ ከሶሪያ፣ ከሊቢያ የሆኑ ሰዎችን እንዳይገቡ የሚከለክል ነው። ኢራቅ ከአዲሱ አስፈጻሚ ትእዛዝ ውስጥ ትወጣለች። የተቀሩት ደግሞ ክልከላው በጊዜያዊነት እንዲጸናባቸው ይደረጋል ብለዋል ባለስልጣናቱ። ከዚሁ ከዩናይትድ ስቴትስ ሳንወጣ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ ኒውዮርክ ትራምፕ ታወር ህንጻ ጽህፈት ቤት የቴሌፎን መስመሮችን አስጠልፈው አሰልለዋል ብለው ያሰሙትን ውንጀላ የፍትህ ሚኒስቴር እንዲሟገት የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ ጠየቁ። ሚስተር ኮሚ ጥያቄውን ያቀረቡት ሚስተር ትራምፕ ቅዳሜ ዕለት በ ትዊተር ውንጀላውን ካቀረቡ በኋላ መሆኑን ለአሶሲየትድ ፕሬስ፣ ዋሽንግተን ፖስትና ኒውዮርክ ታይምስ ጋዜጣ ያነጋገሯቸው የዩናይትድ ስቴትስ ባለስልጣናት ገልጸዋል። ትራምፕ ጉዳዩን ከቀድሞ ፕሬዚዳንት ሪቻርድ ኒክሰን ከስልጣን እንዲለቁ ካበቃቸው ከዋተርጌት ቅሌት ጋር ቢያነጻጽሩትም ክሳቸውን የሚደግፍ ማስረጃ ግን አላቀረቡም። ሶሪያ ውስጥ በዩናይትድ ስቴትስ የሚረዱት ተዋጊዎች እስላማዊ መንግስት ነኝ ለሚለው ቡድን ዋና ከተማው የነበረችውን ራካን ከዲየር ኤዞር ክፍለ ሀገር ጋር የሚያገናኘውን ብቸኛ አውራ ጎዳና ተቆጣጥረዋል። የሶሪያ ዴሞክራሲያዊ ኃይሎች ቡድን ተዋጊዎች ዛሬ ሰኞ አውራ ጎዳናውን መዝጋታቸውን መቀመጫውን በእንግሊዝ ሀገር ያደረገው የሶሪያ የሰብአዊ መብቶች ቅኝት አካል አስታውቋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድረገው አብረን ከአድማስ እንሻገር እንላችኋለን። የፌዴራሉ ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነሶሌና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ውሳኔ ለመስጠት ለመጋቢት አጋማሽ ቀጠሮ ሰጠ። በሁለተኛው ተከሳሽ በፈቃዱ ኃይሉ ላይ አቃቤ ሕግ ያቀረበውን የይግባኝ አቤቱታ ፍርድ ቤቱ ውድቅ አድርጓል። በዛሬው ዕለት የፍርድ ቤት ቀጠሮ የነበራቸው የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና ሳይቀርቡ ቀርተዋል። በፍርድ ቤቱ የተሰጠው ምክንያት ትእዛዙ ለሚመለከተው አካል ባለመድረሱ የሚል ነው። በዚህ ዙሪያ መለስካቸው አመሃ ዝርዝራለሁ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቤት ባይ አቃቤ ሕግና በመልስ ሰጪዎቹ በኢንተርኔት አምለኞቹ ሶሊያና ሽመልስ በፈቃዱ ኃይሉ ናትናኤል ፈለቀ አጥናፉ ብርሃኔና አቤል ዋበላ መካከል ባለው ክርክር ላይ ውሳኔውን ለማሰማት ለዛሬ ቀጠሮ ይዞ የነበረ ቢሆንም ውሳኔው እንዳልደረሰለት አስታውቋል ፍርድ ቤቱ ለዚህ የሰጠው ምክንያት ቀድሞ በነበረው ቀጠሮ ከሰጠው የተለየ አይደለም መዝገቡ አያሌ ማስረጃዎችን የያዘና ሰፊ ክርክር የተካሄደበት በመሆኑ እንዲሁም ጉዳዩ ውስብስብ በመሆኑ በአጭር ጊዜ ምርመራውን ለመፈጸም አልተቻለም ብሏል ፍርድ ቤቱ በጉዳዩ ላይ ውሳኔውን ለመስጠት ለመጋቢት 11 ቀን 2009 ዓ ም ቀጠሮ ቆርጧል። ይሁንና በሁለተኛ ተከሳሽ ይሁንና በሁለተኛ ተከሳሽ በበፈቃዱ ኃይሉ ላይ የቀረበውን የይግባኛ ቤቱታ ውድቅ አድርጎታል። ከኢንተርኔት አምደኞቹ ተከላካይ ጠበቆች አንዱ አቶ ሽብሩ በለጠ የዚህን ብይን ይዘት እንዲያብራሩልኝ ጠይቄያቸው ነበረ። ከበፈቃዱ በስተቀር ያሉት ሌሎቹ በነጻ ሲለቀቁ ፈቃዱ ግን አንቀጹ ተቀይሮ እንዲከላከል ተብሎ ተወስኖ ነበር። ትእዛዝ ተሰጥቶ ነበር። በዛ ጉዳይ መከላከያውን አቅርቦ እንዲያሰማም ትእዛዝ ተሰጥቶ መከላከያ ቀርቦ ተሰምቷል። አቃቤ ሕግ ግን በትእዛዝ ላይ ይግባኝ ማለት የተከለከለ መሆኑን የሚደነግገውን አንቀጽ ተላልፎ የስነ ስርዓት ሕጉ ቁጥር 184 በሌሎቹ ላይ ይግባኝ ሲያቀርብ በፈቃዱም ጉዳይ በተሰጠው ትእዛዝ እንትን አንቀጹ ተቀይረው ይከላከል በተባለውም ጭምር ነው ይግባኝ ብሎ የነበረው። ይህንም በክርክራችንም በመልሳችንም በትእዛዝ ላይ ተከላከል በተባለበት ጉዳይ ላይ ይግባኝ ሊቀርብ አይገባም ብለን ክርክር አቅርበናል። ፍርድ ቤቱ እንግዲህ ዛሬ የሰጠው ትእዛዝ አቃቤ ህግ በሌሎቹ ላይ በሌሎቹ በተሰጠው በነጻ መልቀቅ ውሳኔ ላይ ይግባኝ ሲያቀርብ በበፍቃዱም ላይ የተሰጠውን ትእዛዝ ጭምር ይግባኝ አቅርቦበታል። ይሄ ደግሞ አግባብነት የለውም። የስነ ስርዓት ህጉ 184 በትእዛዝ ላይ ይግባኝ ማለትን ስለሚከለክል አቃቤ ህግ ቅሬታ እንኳ ቢኖረው ወደፊት ፍርድ ቤቱ ውሳኔ ከሰጠ በኋላ ይህንንም ጨምሮ ቅሬታ ካለው ሊያቀርብ ይችላል እንጂ አሁን ባለበት ደረጃ በትእዛዝ ላይ ይግባኝ መባሉ አግባብ አለመሆኑን ገልጾ ነው በፍቃዱን በበፍቃዱ ላይ የቀረበውን ይግባኝ የሰረዘው ማለት ነው። በኢንተርኔት አምረኞቹና በአቃቢ ህግ መካከል ያለውን ይህን ክርክር የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ማየት ከጀመረ የዛሬው ቀጠሮ ለሃምሳ ሁለተኛ ጊዜ ሲሆን ውሳኔ ለመስጠት መቀጠር ከጀመረ ደግሞ ለስምንተኛ ጊዜ መሆኑን መልስ ሰጪዎቹ ያስታውሳሉ። አቃቤ ሕግ የዛሬ ሁለት ዓመት የኢንተርኔት አምረኞቹን የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አራቱን ተከሳሾች በተከሰሱበት ወንጀል መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። ሁለተኛውን ተከሳሽ በፈቃዱ ኃይሉን ግን በሌላ መደበኛ የወንጀል ሕግ ድንጋጌ እንዲከላከል ውሳኔ መስጠቱ ይታወሳል። አቃቤ ሕግ በዚህ የስር ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለቱ አይዘነጋም። በተመሳሳይ ዜና የቀድሞ የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ከቆጠራቸው የመከላከያ ምስክሮቹ አንዱ ዶክተር መረራ ጉዲና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሰጠው ትዕዛዝ መሰረት ዛሬ መቅረብ የነበረባቸው ቢሆንም ሳይቀርቡ ቀሩ። ፍርድ ቤቱ ጉዳዩን እንዳጣራው ከሆነ የሰጠው ትዕዛዝ ለሚመለከተው ክፍል እንዳልደረሰ አረጋግጧል። ስለሆነም ፍርድ ቤቱ ዶክተር መረራን ለመጋቢት አራት ቀን 2009 ዓ ም የሚመለከተው አካል እንዳያቀርባቸው ትዕዛዝና ተለዋይ ቀጠሮ ሰጥቶ የአራተኛ ወንጀል ችሎት ጸሐፊ በዚህ ዕለት ቀደም ሲል ፍርድ ቤቱ የሰጠው ትዕዛዝ ለምን ሳይላክ እንደቀረ ቀርበው እንዲያስረዱ አዟል። ዶክተር መረራ ጉዲና በዚህ መዝገብ ለአቶ ዮናታን ተስፋዬ እንዲመሰክሩ ተደጋጋሚ ትዕዛዝ እየተሰጠ እስከዛሬ ዛሬ ሳይቀርቡ እንደቀሩ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ gabina VOA kuke saurare yanzu haka tare da Henok Fente da መስታወት አረጋው። إلى هنا مجاني نحن في أيدينا ቆየት ብለን ከምናስደምጣችሁ እዚህ በዋሽንግተን ዲሲ ፍቅርን በጥበብ ብለው በዚህ የሚኖሩ በርካታ አርቲስቶች እንደዚሁም የዋሽንግተን ዲሲ ነዋሪዎች ያደረጉትን መታሰቢያ መስታወት ተከታትላ ነበር። ቆየት ብሎ ይደመጣል። አሁን አንድ ሌላ የፍቅር ታሪክ እንንገራችሁ። አዎ በመምህራን ኮሌጅ በዲፕሎማ መርሃ ግብር በማታዊ ትምህርት ክፍል ትምህርቷን ጀምራ አሁን በአዲስ አበባ ዩኒቨርሲቲ የዶክትሬት ዲግሪ የአምስተኛ ዓመት የምርምር ጥራንቷን በመስራት ላይ ስለምትገኝ ድርዋ ደብበ ስለተባለች ወጣት አንድ ዘገባ አቅርበን ነበር። ድርቧ በችግር ምክንያት ትምህርቷን ለመጨረስ እንደተሳናትና 50 ሺ ብር አንድ ላፕቶፕና የድምፅ መቅጃ ብታገኝ ጥናታዊ ጽሑፏን አጠናቃ ለመመረቅ እንደምትችል ገልጻለን ነበረ። በወቅቱ ይህን ዘገባ በሬዲዮና በድረ ገጻችን ላይ የተከታተሉ አድማጮች ገንዘብ አሰባስበው ረድተዋታል። ጽዮን ግርማ በቀጣይ ዘገባዋ ትዳስሰዋለች። ሽቧ ደበበን ያገኘናት በአዲስ አበባ ዩኒቨርሲቲ የቢጫዋ እንቅስቃሴ ወይም የሎ ሙቭመንት በፍቅር ቀን ስለሚያከናውኑት በጎ ተግባር በዘገብንበት ወቅት ነው። በአንዲት የዩኒቨርሲቲው የሕግ መምህር አማካኝነት የተመሰረተው ይህ እንቅስቃሴ በአዲስ አበባ ዩኒቨርሲቲ ገብተው የሚማሩና አንዳንድ መሰረታዊ ችግር ያለባቸውን ተማሪዎች ይረዳል። ድርቧ ደበበ ከሁለት አመታት በፊት የነበረባትን ችግር ለመቅረፍ ዩኒቨርሲቲ ውስጥ ወደሚገኘው ሥርዓተ ፆታ ቢሮ ሄዳ እንዲረዷ ትጠይቃለች። እነሱ ደግሞ ወደ ቢጫዋ እንቅስቃሴ ልኳታል። የእንቅስቃሴው አባላት ምንም እንኳን ለአንድ ተማሪ በአንድ አመት የሚሰጡት ድጋፍ አነስተኛ ቢሆንም የድርቧን ችግር ተረድተው ስምንት ሺ ብር ረድተዋት ነበር ከሁለት አመት በፊት ከአስራ አምስት ቀናት በፊት ስለዚህ እንቅስቃሴ አባላት ፕሮግራም ስንሰራም የምንረዳቸው ተማሪዎች ለሌሎች ተማሪዎች ምሳሌ መሆን የሚችሉ ጠንካራ ተማሪዎች ናቸው ብለው ድርቧን አገናኙን። ድርቧም በአዲስ አበባ ዩኒቨርስቲ የዶክትሬት ጥናቷን እየሰራች አምስተኛ አመት ላይ ደርሳለች። እዚህ ለመድረስም ያለፈችባቸውን ውጣውረዶች ተረከችልን። እናም አሁን የቀራትን የሁለት ሴሚስተር ትምህርትና ጥናቷን ለማጠናቀቅ ሀምሳ ሺህ የኢትዮጵያ ብር አንድ ላፕቶፕና የድምጽ መቅጃ ሪከርደር ብታገኝ በቂ መሆኑን ገለጸችልን። ይህንን የሰሙ በርካታ አድማጮች ስልክ ደወሉ፣ በፌስቡክ ገጻችን ላይ ጻፉ፣ በኢሜይልም ጠየቁን። እኛም አድራሻዋንና የባንክ ቁጥሯን ጠይቀን ለጠየቁን ሁሉ ሰጠን። ድርቧን በአንድነት መርዳት አለብን ብለው ሀሳብ ያቀረቡ በድረገጽ አማካኝነት ተሰባስበው እዚህ ደርሳማ ከዓላማዋ ትሰናከልም ሲሉ ያሰባሰቡትን ገንዘብ አስረከቧት። ድርቧ ደበበንና ይህንን የድረገጽ እንቅስቃሴ ያስተባበሩትን አባላት አነጋገሪያቸው ነበር። አብርሃም ተፈሪ፣ ዮሐንስ ሞላና የትነበር ታደለ ይባላሉ። አራቱንም በአንድ መስመር አገናኘቻቸው ነበር። ተገናኝተው በተነጋገሩበት ጊዜም ከአስተባባሪዎቹ አንዱ የሆነው አብርሃም ተፈሪ የተሰበሰበውን ገንዘብ በተመለከተ ዝርዝሩን አቅርቧል። ቪኦኤ አማካኝነት የተማሪ ድርቧ ታሪክ ወጥቶ ነበረ እና ዜናውን መስማት ችለን ነበረ። በብዙ ጣውረድ ውስጥ አልፋ ለፒኤችዲ የአምስተኛ መደረጃ ደርሳለች እና ጥንካሬዋን አይተን ከትምህርት ጋር በሚያያዝ አንዳንድ ድጋፎችን እንደሚያስፈልጋት ተገልጾ ነበር እና ያንን መሰረት በማድረግ የኦንላይን ፈንድሬዚንግ አዘጋጅተን በአንድ ቀን ውስጥ ሀያ አራት ሰዓት ባልሞላ ውስጥ ወደ ሶስት ሺ ሁለት መቶ አካባቢ ዶላር አሰባስበንላታል። ካስቀመጥነው ጎል በላይ ነበረ። የገንዘቡ መጠንም ድርቧ ይሄን ገንዘብ ተቀብለሻል ወይ? የላኩት ገንዘብ ደርሶኛል ወደ ሰባ ሁለት ሺህ ስድስት ነው እና የተወሰኑ ብሮች አሉት። ይሄን ገንዘብ እንግዲህ ያው ለጀመርኩት ወይም ደግሞ ለአጠናቀቅ ጥቂት ለቀረኝ ትምህርት ማጠናቀቂያ ይሆናል የሚል እምነት አለኝ። ስላደረጉልኝ በእውነቱ ለአብርሃም፣ ለዮሐንስ በማሰብ መፍትሄ ስለፈጠሩ ጊዜያቸውን መስዋዕት አድርገው ደግሞ ዓላማዬን እንዳሳካ ከጎኔ ስለሆኑ የከበረ ምስጋናዬን አቀርብላቸዋለሁ። እድሜና ጤና ይስጥልኝ። እንደእናንተ እኔም ወደፊት እንደዚህ አይነት ተግባር ላይ ተሰማርቼ ለመስራት ያብቃኝ ነው የምለው ድርቧ። የጀመረችውን ትምህርት ዳር እንድታደርስ ስለረዷት ሁሉ አመስግናለች። ንግግሮቿ በሙሉ ምስጋናን ያዘሉ ነበሩ። እኔ ከልቤ ነው የማመሰግነው፣ ቪኦኤን በእውነት ነው የምልሽ ሩጫዬን ከዚህ በፊት ተናግሬዋለሁ። ያላንኳኳሁት የለም ማለት ቀላል አይደለም። በቃ ከታች እስከ ላይ ለአመታት ማለት ነው አምስት አመት ማለት ቀላል አይደለም። ከተመዘገብኩበት ጊዜ ጀምሮ ነበር እኔ ፍሯራት የነበረው። ስፖንሰርም በዩ ረጂ ድርጅቶችም በዩ ሩጬ የቀረኝ ነገር የለምና በዚች በአጭር ጊዜ ውስጥ በተለይ በተለይ እኔ በወሳኝ ሰዓት ላይ ነው ደግሞ የደረሰ በቃ አስፈላጊ በሆነ ለትምህርቱም ክፍያ ለሌሎቹም ወጪዎች በቃ ወሳኝ በሆነ ሰዓት ስለደረሰልኝ እጅግ በጣም ደስተኛ ነኝ። ልባዊ ምስጋናዬን ነው የማቀርበው። መቼስ እግዚአብሔር ይስጥልኝ ከማለት በላይ ምንም የለም። ከዚህም በተጨማሪ በተላለፈው ፕሮግራም መልእክት መሰረት አድምጠው ምላሽ ለሰጡ ሰዎች ስማቸውን ለማላውቃቸውን ስማቸውን ለማውቃቸውን ደግሞ ለፍሬ ህይወት አቶ ደበበ ማስረሻና አቶ ሚካኤል ጥላሁን እንዲሁም አሁን በቅርብ ለደረሰኝ አቶ መኩሪያ ምስጋና አቀርባለሁኝ። በመጨረሻ በመጨረሻም ደግሞ መጀመሪያ ላይ ጥቁማውን ለሰጥ ለየለሙ መን የከበረ ምስጋናዬን አቀርብላቸዋለን። እንግዲህ ድርቧ እንዳለችውና አብርሃም እንደነገረን እኛም የጎፈንድሚ ገጽን እንዳየ ነው ሶስት ሺ አንድ መቶ አስራ አምስት ዶላር በዚህ ድረገጽ አማካኝነት ተሰብስቧል። ከዚህ ውስጥ ታክስና ስራ ማስኬጃ የሚሆነውን ጎፈንድሚ የተባለው ገጽ ራሱ ሁለት መቶ ስልሳ ስድስት ዶላር ቀንሶ በመውሰድ ሁለት ሺ ስምንት መቶ አርባ ሰባት ዶላር 72600 የኢትዮጵያ ብር ማለት ነው፣ ይደርሷታል። በተጨማሪም ደግሞ ሙሉ ስሟ እንዳይጠቀስ የጠየቀች ፍሬ ህይወት የተባለች ወጣት ፕሮግራሙን እንደሰማች 20000 የኢትዮጵያ ብር በእጇ ሰጥታታለች። አቶ ደበበ ማስረሻ የተባሉ ግለሰብ ደግሞ 400 ዶላር ልከውላታል። ለድርቧ ይህንን ፕሮግራም በቀረጽንበት ወቅት ላፕቶፕና ሪከርደር ሊሰጧት በዝግጅት ክፍላችን በኩል ቃል የገቡም አሉ። እንግዲህ ድርቧ ወደ ሀምሳ ሺ ብር የሚሆን ገንዘብ እንደሚያስፈልጋት ነበር የገለጸችው። ድርቧ ከዚህ ገንዘብ በጠቅላላው ላይ ወደ መቶ ሺ ብር የሚደርስ ገንዘብ እጅሽ ገብቷል ማለት እንችላለን። ከዚህ በተጨማሪም መጀመሪያ ይህንን ፕሮግራም ስንሰራ ያነጋገርናትን የቢጫዋ እንቅስቃሴ የሰንድሮ አመት አስተባባሪ አሁን በአዲስ አበባ ዩኒቨርሲቲ መምህር የሆነችውን ህሊና ብርሃኑን አስ አስተያየቷን ጠይቂያት ነበር። ድርቧ አንድ ታሪክ ናት። አዲስ አበባ ዩኒቨርሲቲ ውስጥ ያለ የአንድ ሴት ታሪክ ነው እና ድርቧን የምንሰበው በጣም ብዙ ሴት ተማሪዎች አሉ። በተለያዩ ፕሮግራም ያሉ አንድርጋጅቶትም ፖስትጋጅቶትም ፕሮግራም ላይ ያሉ ብዙ ተማሪዎች አሉና የድርቧን አይቶ መልስ መሰጠቱ በጣም ደስ የሚል ነገር ነው። መጀመሪያ አፋጣኝ ምላሽ ስለነበረው ለእኛ በጣም የደነቀን በጣም ነው ንደስ ያለን በሌሎ ሙቭመንት ፈንድሪዘንስም እንዲሁም ደግሞ በሷም አመስገን ይፈልጋለው ለሪስኮንዳ ያደረጉ ሰዎች በሙሉ ማለት ነው። ከዚህም ውጭ ደግሞ ከዚህም በኋላ በተከታታይነት የተለያዩ ሴቶች እንደዚህ መረዳት ያለባቸዋሉ እና ተከትሎ መጥቶ የሚረዱ ሰዎች ቢኖር አንዱ የሚታሳ ቋምነት ቢኖር እኛን መርጣለን። ህሊና ስለ አሜሪካ ድምፅም የምትለው አላት። አሜሪካ ድምፅ ይህን ታሪክ ስላቀረበልን ይህኝ አለም የእሷንም ታሪክ ደግሞ ፓርቲክላር ስላቀረብልን በጣም ከፍተኛ የሆነ ምስጋና መቅረብ ይፈልጋለ። ከዚህም በኋላ በቀጣይነት ብዙ መልካሚ ነገሮችን የሚሰሩ ወጣቶች ስላሉ የእነሱንም ታሪኮችን ጨምሮ መረዳትም ያለባቸውን ታሪኮች እንደሚቀርበው ምናለው እና በጣም አመሰግናለሁ። በመጨረሻ ሁሉንም ተሳታፊዎች እያመሰገንን ለድርባ አደበበ መልካም እድል እንመኛለን። የጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ከሞክቢል ያበሮና ና ከዲጄ ፋትሱ ጋር በመሆን አብረናችሁ እንጓዛለን። እኔ ሄኖክ ሰማ ጊዜር እኔም መስታወት አድራጋውንን ወደ ሙዚቃ እንለፍ። ሙዚቃ ሊጋብዟችሁ ነው። oh, yeah, yeah, you The

Thank you, and a

አንቺ ዲጄ ፋትሱን ለሙዚቃው እናመሰግናለን። ባሳለፍነው ወር መጨረሻ ሳምንት አርብ ምሽት በጣይቱ የባህልና የትምህርት ማዕከል የፍቅር ግጥም ምሽት ተዘጋጅቶ ነበር። በርካታ የጥበብ አፍቃሪያን የተገኙበት በዚህ የጥበብ ምሽት ወጣትና አንጋፋ ገጣሚያን ፍቅርን የሚሰብኩ ስለ ፍቅር የሚያወሩ ግጥሞቻቸውን ለታዳሚ አሰምተው ነበር። መስታወት አድራጋው እዛ ተገኝታ ነበር። ጣይቱ የባህልና የትምህርት ማዕከል ከተመሰረተ አስራ ስድስት ዓመታትን አስቆጥሯል። በእነዚህ ረዥም ዓመታትም በርካታ የጥበብ አፍቃሪያንና ቁጥራቸው አነስተኛ የማይባል ወጣት ገጣሚያንን ማዕከሉ አፍርቷል። በየወሩ በመጨረሻው አርብ የሚዘጋጀው ይህ የግጥም ምሽት አንድ ርዕስን ታሳቢም ያደርጋል። ባሳለፍነው ወርም በሜሪላንድ ክፍለ ግዛት በሲልቨር ስፕሪንግ ከተማ በዓለም የሚከበረውን የፍቅር ቀንን ታሳቢ በማድረግ ስለ ፍቅር የተጻፉ ግጥሞችና መጣጥፎች ሲደመጡ አምሽተዋል። የጣይቱ ማዕከል መስራችና ስራ አስኪያጅ ገጣሚ ተዋናይና ደራሲ አለምጻይ ወዳጆ ስለ ምሽቱ በአጭሩ ገልጻለን ነበር በጣይቱ ማዕከል ለረጅም ጊዜ ሲደረግ እንደነበረው በየወሩ ፌብሩዋሪን የፍቅር ቀን ብለን ምክንያቱም፣ የዚህ የቫለንታይን ቀን የሚውለው በዚህ በፌብሩዋሪ ላይ ስላለ ጣይቱ ማዕከል ግን የግጥም ምሽት የሚያካሄደው በወሩ መጨረሻ ስለሆነ ያችን ወር ብቻ ተከትለን በወሩ መጨረሻ ላይ የፍቅር ቀን ብለን እናከብራለን። ለበርካታ ዓመታት በትዳር ተሳስረው የቆዩ በህይወታቸው ብዙ ውጣ ውረድን ያሳለፉ ጥንዶችን የክብር እንግዳ በማድረግ የህይወት ተሞክሯቸውን ለታዳሚው አካፍለው ነበር በዚህ የፍቅር ቀን በትዳራቸው እና በፍቅር ህይወታቸው ውስጥ ረጅም ዘመን ያሳለፉ ሰዎችን እንዴት ሊሳካላችሁ ቻለ? ከዚህ ከፍቅር ሕይወታችሁ ለዚህ ለመጪው ትውልድ ምን ልታስተምሩ ትችላላችሁ? በሚል አንጋፋ የሆኑ የቆዩ በትዳር አለም ውስጥ ረጅም እድሜ ያስቆጠሩ ሰዎችን እንጋብዛለን። ታዲያ ይሄንን የጋብቻ ጊዜ ስናከብር እና ስንጠይቅ እንዲሁ እድሜ ብቻ የቆጠሩ ሳይሆን በዛ እድሜ ውስጥ ምን ሊያስተምር የሚችል ነገር አሳልፈዋል የሚለውን እንመለከታለን። ብዙ ባለ ሰላሳ አመት ሊኖር ይችላል። ባለ ሰላሳ አምስት ባለ አርባ ያንን ብቻ ሳይሆን ክራይቴሪያ የምናደርገው ለህዝብ ሊያስተምር የሚችል ምን ነገር አላቸው በሚል ነው የምናቀርባቸው። ባለፉት ተከታታይ ሶስት አመቶች እንኳን መለስ ብለን ብናይ አንድ ጊዜ የአምሳ ሁለት አመት የትዳር ባልና ሚስቶችን አቅርበን ነበረ። እነዛ ከገጠር ሴትየዋ ተጠልፈው በልጅነት እድሜያቸው ገና የዘጠኝና የአስር አመት ሆነው ካገቡ ባልና ሚስቶች ውስጥ ነው። እንዴት አይነት የሚያስደንቅ ታሪክ የነበራቸው ሴትዮዋ እንደተጠለፈ ሰው ወይም ባል ሀገር ውስጥ እንዳደገ ሳይሆን እንዴት አይነት የትዳርና የፍቅር የበላይነት እንደነበራቸው የሚያመለክት ታሪክ ስለነበረ ነበር ያቀረብናቸው። እንደዚህ ነ ጉዴ፣ እኔ የምወድ አንተ የማታውቀኝ ቀድሜ የማውቅ መውደድህ ብቻውን ህይወቴን ያበራ ልቤ ሙሉ ያደረገ መንገዴን የሰራ ጉዴ ለኔቅ ፍቅሬ ወይ መውደድ ደግሞ እንደነ ወይዘሮ የሺዳማን አይነት ታሪክ አቅርበናል። የነ ወይዘሮ የሺዳማም ታሪክ ከአባታቸው ዘመን ጀምሮ ህጻናትን አዶብ ታርጎ የማሳደግ እና አቅም የሌለውን ቤተሰብ የመርዳት እስከ መቶ ህጻናት የማሳደግ በአንድ ቤተሰብ ውስጥ እና ወይዘሮ የሺም በትዳራቸው ያን ያህል አመት አስቆጥረው ከትምህርት ቤት ጀምሮ እስከ ሀምሳ ዓመት ድረስ ከፍቅረኛቸው ከዶክተር ፈቃደ ጋር ያሳለፉትን ታሪክ፣ ቤተሰቦቻቸውን ረድተው እዚህም ስደት ዓለም ከሀያ አምስት ከሀያ ስድስት ሰው በላይ በማምጣት ምንም አይነት የቤተሰብ ግንኙነት የሌላቸውን ኢትዮጵያውያን ማለት ነው። ይህን አይነት አራያነትም ጭምር ነው። ትዳር ዘመኑ ብቻ ሳይሆን አሁን ደሞ አንቺ የነበርሽበት ምሽት የኢንጂነር ይትባረክ ቀደም ሲልም ያው አይተሽዋልም አብረሽንም ተሳትፈሻል። ኢንጂነር ይትባረክና ሚሚ ሁለቱ ሰዎች በፍቅር ታሪካቸው ውስጥ ያስቆጠሩት ሰላሳ አምስት አመት ለራሳቸው የትዳር ጊዜ ብቻ ሳይሆን ገና ከልጅነቱ ጀምሮ ኢንጂነሪት ባረቅ ጣማ እየጠረቀ ትምህርት ቤት ውስጥ ሄዶ ምግብ ቤት እያጸዳ ወላጆቹን ፍቅር እንዴት እንዳሳየን፣ አባትየው ለሀገር ድንበርና ለወገን ሲሉ እንዴት እንደሞቱ የተለያዩ የፍቅር አይነቶች በዛ ፍቅር ውስጥ አየን። ሀቫና ኩባ ሄዶ ሲማር በማያውቀው ሕብረተሰብ ውስጥ ያገኘውን ዘርን፣ ቋንቋን፣ ባህልን የተለየም ቢሆን ያገኘውን ፍቅር ላይ የሚያመለክት እሱ ከወንድሞቹ በዛ በድህነት አቅማቸው ሌላ ውጪ አጥር ስር የወደቀ ልጅ አምጥተው እንደገና አሳድገው አስተምረው ያ የቤተሰብ ክፍል አካል አድርገው ያሳዩትን አራያነት ይሄ በተለያየ ዘርፍ ያለን ፍቅር የሚያመለክት ትዳር ስለሆነ አራያነቱ ቆንጆ ነው በሚል እነሱን መርጠን አቀረብን ማለት ነው እና እንዲህም አይነት ክራይቴሪያም ውስጡ የምናደረጋለን የተዳሩ ቁጥር ብቻ ሳይሆን እና በዛ ነው ፍቅር ምሽትን የምናከብረው ማለት ነው። የፍቅረኞች ዕለት አመቱ ደረሰ፣ የቀይ ስጋ ገንፎ ለጠባሹ ሞራል ትንሽ ተቀመሰ፣ ሚጥሚጣ አስነጠሰ፣ ሽንኩርታ አስለቀሰ፣ ምስኪን ጓደኛችን ስጋና ቀይ ቀን ለምንድን ነው በጣይቱ የባህልና የትምህርት ማዕከል ቀኑ ዘግየት ብሎ የተከበረበት ምክንያት? እኛ የፍቅር ቀንን በፍቅር ቀን ያማናከብረው ወርሃዊ የግጥም ምሽታችንን ተከትለን የፌብሩዋሪ ሁልጊዜ በወሩ መጨረሻ አርብ ስለሆነ ግጥም ምሽታችን አድማጮቻችንም ተሳታፊዎቹም የሚመጡት ያችን ጊዜ ቆጥረው ነው። በከተማ ውስጥ ደግሞ ብቻ ሳይሆን አንዳንድ ጊዜ ከአካባቢ ከተሞች የወሩን መጨረሻ ነው የሚቆጡት እና ያ በዛ የተነሳ አናዛነፍም። ፕሮግራማችንን ሁል ጊዜም ላለፉት አስራ ስድስት ዓመት ይህንኑ ነው የምናደርግ ቲያትር ካልሆነ ልዩ ዝግጅት ካልሆነ በስተቀር ቀኑን አንቀየርም። የወር መጨረሻ አርብ ነው። አንዳንዴ እንደውም ወሩ ያጥራል። አንዳንዴ ወሩ አምስት ሳምንት ይኖረዋል። ግን ያችን የወር መጨረሻ ሰው ካላንደሩ ላይ እንዲይዝ አድርግ ነው ስለለመደ በዛ ነገር ነው የሚመጡት ፍቅር ፍቅር ተገለጠ ገልጦ ወጥቶ ታየ በክርስቶስ ደሙ ዓለም በፍቃዱ መከተል ከቻለ ሁሉ ፍቅሩን። አመሰግናለሁ በጣም ነው ማመሰግነው። እንግዲህ በሌሎቹም የግጥም ምሽቶች እንዲሁ ተገኝተን ደግሞ እኛም ለአድማጮቻችን እንደምንዘግብ ተስፋ እናደርጋለን። እግዚአብሔር ይስጥልኝ። መስታት ያው ለሰው እንዲደርስ ማድረግ እውነት ነው። እሺ እናት እግዚአብሔር ይስጥልኝ። የተራበ ልቤ እንጀራው ሞልቶ በልማት ማርቅቤው ተርፎ ከማጀት ወርቁ ቢለካ በወቄት ሀብት ተርፎኝን ቡከራ ስጋው ቢመተር በካራ ተለይቶ ጣፍጦ ቢሰራ እየበላው እየጠጣው እኔ ርቦኛለው። ቆዴ ጠግቦ አድሮ የማጀት ኑሮ ሰምሮ ልቤ ግን ተርቦ አለ የፍቅር ያለ ያለ I bet, I bet, n'importe ሄኖክ እንግዲህ ሙዚቃውን እያስነካው ነው። ሞቅ ያለ ሙዚቃ ዲጄ ፋትሶና ማክበል ጋብዘውናል፣ እናመሰግናለን። የዛሬው የካቢና ጉሳችን እንግዲህ በዚሁ ተጠናቋል። አስተያየቶቻችሁን ፌስቡክ ላይ አትቪ አማሃሪክ ላይ አድርሱን። ስናስተናግዳቸው ያመሸነው ሄኖክ ሰማግዜር ና እኔም መስታወት አራጋው ነኝ። ጉዟቸው የሰመረ ይሁን እያልንሰናበታለን በዚህ መልካም ምሽት።